በቅርቡ ለህትመት የበቃው በህገ ወጥ የሰዎች አዘዋዋሪ ወንጀለኞችና የማፊያ ቡድኖች ኔትወርክ ላይ ትኩረቱን ያሳረፈው አንድ ሰፊ የባለሙያ የምርምር ጥናት የመገናኛ ብዙሀንንና የተለያዩ ተቋማትን ትኩረት እየሳበ መጥቷል። በብሪታንያው ካምብሪጅ ዩኒቨርሲቲ የወንጀል ጥናትና ምርምር ተቋም ባለሙያው ዶክተር ፓውሎ ካምፓና ለውይይት የቀረበው ይኸው ሰፋ ያለ ጥናት በርካታ የኤርትራ፣ ሶማሊያና ኢትዮጵያ ስደተኞችን ጭኖ ሲጓዝ የኢጣሊያ ላምፔዱሳ ደሴት የባህር ሰርጥ ሰጥሞ 360 ተሳፋሪዎች በአሳዛኝ ሁኔታ ያለቁበት ክስተት መነሻን ያደረገ ነው። ዶክተር ፓውሎ ዜናው ከተሰማ በኋላ የኢጣሊያ ፖሊስ የወንጀል ምርመራ ግብረ ኃይል ቡድንን አነጋግረዋል። በህይወት የተረፉ ስደተኞችንም ጠይቀዋል። ሰዎችን ከሀገር ሀገር በህገወጥ መንገድ የሚያዘዋውሩ ራሳቸውን በአለም ዙሪያ በኔትወርክ ያደራጁ የማፊያ ድርጅቶችንና ወንጀለኞችንም ግለ ታሪክ ለማጥናት ሞክረዋል። ባለሙያው በጥናታቸው ያረጋገጡትን ለዶቸ በለ ገልጸዋል። የአፍሪቃ ስደተኞችን ከሀገር ሀገር ለማጓጓዝ ራሱን በኔትወርክ ያደራጀው ዓለም አቀፉ የማፊያዎችና ህገ ወጥ የሰዎች አዘዋዋሪ ደላሎች ቡድን ዋና መናኸሪያ የሆነችው ሱዳን ነች። ወንጀሉ ከዛ ነው የሚጀምረው። መድረሻው ደግሞ ሲውዲን መሆኑን በጥናት ደርሰንበታል። በአፋይ መንግስታት ጭቆና መንስኤ የሚሁን የተሻለ ኑሮ ፍለጋን ከሀገር ሀገር የሚደረገው አሰቃቂውና ህገወጡ የሰዎች ዝውውር ሰብአዊ መብት የሚረገጥበት የሰው ልጅ ክብር የሚዋረድበት ግለሰቦች ያለፍላጎታቸው የሚደፈሩበት መሆኑንም ካምፓኒ ያስረዳሉ። ከዚህ ሌላ ለበርካታ ቀናት የሚላስ የሚቀመስ እንዲሁም ሕክምናና መጠለያ ጭምር አጥተው ሲንገላት የቆዩ ስደተኞች ተጨማሪ የገንዘብ ክፍያ እየተጠየቁ በአደባባይ በግፍ የሚገደሉበት ከነ ህይወታቸው ባህር ውስጥ የሚወረወ የሚያበሩበት በርካቶች በባርነትና በጉልበት ብዝበዛ የሚማቀቁበት አምራች ወጣት ዜጎች ሳይቀሩ የባህርና የበረሃ ሲሳይ ሆነው የትም ወድቀው የሚቀሩበት በአንጻሩ ግፈኞችና ወንጀለኞች የገቢ ምንጫቸው አድርገው የተንደላቀቀ ኑሮ የመሰረቱበት መሆኑ ችግሩን አሳሳቢም አሳዛኝም ያደርገዋል ይላል የባለሙያው ጥናት። በእንዲህ አይነቱ እንግልት ተስፋን ሰንቀው በአጋጣሚም ይሁን በእድል የባህርና የበረሃ ጉዞ የቀናቸው ስደተኞች የሰው ሰራሽና የተፈጥሮ አደጋዎች ሰለባ የሚሆኑበት አጋጣሚው ሰፊ መሆኑን ተመራማሪው ዶክተር ፓውሎ ያስረዳሉ። በአሮጌና አስተማማኝ ባልሆኑ መርከቦች ለቁጥር የሚታክቱ ስደተኞችን ጭኖ በባህር ላይ የሚደረግ ጉዞ እጅግ አደገኛ ነው። ብዙውን ጊዜ የመርከቦች የቴክኒክ ብልሽትና የባህር ላይ ወንበዴዎች ድንገተኛ ጥቃት ስለሚያጋጥም በየዕለቱ ብዙ ተጓዦች ሕይወታቸውን ያጣሉ። በስደትና ሕመም የተንገላቱ አቅመ ደካሞችም እንዲሁ በቀላሉ ባህር ውስጥ ወድቀው ይሞታሉ። በአጠቃላይ የሕይወት አድን ሰራተኞችን ጨምሮ ወንጀልንና የባህር ላይ ውንብድናን የሚቆጣጠሩ ፖሊሶች ቁጥር አናሳ መሆኑ ጉዞውን ይበልጥ አደገኛ ያደርገዋል። Uh, very, very dangerous, uh, uh, both the desert part and the ዶክተር ፓውሎ ካምፓና በጥናታቸው ማጠቃለያ በስደተኞች ላይ የሚፈጸምን ግፍ ለመከላከልና ህገወጥ የሰዎች አዘዋዋሪ ወንጀለኞችን ድርጊት ለመዋጋት ይጠቅማሉ ያሏቸውንም የመፍትሄ ሀሳቦች ጠቁመዋል። የመጀመሪያው በአደገኛው የበረሃና የባህር ጉዞ የሚከሰተውን የሰዎች እልቂት ለማስቀረት ግጭቶችና ፍልሰቶች በሚኖሩባቸው ሀገራት አቅራቢያ ጊዜያዊ የስደተኞች መጠለያዎችን ማጠናከር ነው። ተመራማሪው ሌሎችንም መፍትሄዎች ሰንዝረዋል። really try to channel the money in a more effective way to curb corruption. በሙስና በተዘፈቁና ሰብአዊ መብትን በሚጠሱ መንግስታት ተማረው ስደት የሚወጡ ዜጎች ቁጥር ቀላል አይደለም። እንደ አውሮጳ ህብረት፣ የተባበሩት መንግስታት የልማት ድርጅቶች እንዲሁም ዩናይትድ ስቴትስን የመሳሰሉ ለጋሾች ከቀረጥ ከፋዩ ሰብስበው የሚለግሱት ገንዘብ በእንደዚህ አይነቶቹ አፋኝ መንግስታት እጅ እንዳይገባ ጥረት ማድረግ አለባቸው። ገንዘቡ ለታሰበለት የልማትና የሰብአዊ አገልግሎት ላይ መዋሉንም ጥብቅ ቁጥጥር ሊያደርጉ ይገባል። Whatever it is, I think corruption is bad. It's bad in Africa. It's bad in Europe. ራሱን በዓለም ዙሪያ በኔትወርክ ያደራጀው ድንበር የለሹ ህገ ወጥ የሰዎች አዘዋዋሪ የማፊያዎች ቡድን እንደ አውሮፓውያን አቆጣጠር በ2015 ዓ ም ብቻ ከስደተኞች እና ከቤተሰቦቻቸው ከስድስት ቢሊዮን ዶላር በላይ ማጋበሱን የዶክተር ፓውሎ ጥናት ያትታል። የአውሮፓውያኑ የፖሊስ ተቋም አውሮፖል ከሁለት ዓመታት በፊት ከቱርክ መንግስት ጋር ባደረገው ውልና ስምምነት የማፊያ ቡድኑ ስደተኞችን ወደ አውሮፓ የሚያሸጋግርበት መ መስመር መቋረጡንም በጥናቱ ተመልክቷል።